ጤናና አካባቢ በአመት ከስልሳ ሺህ ሰው በላይ ነው በካንሰር እያያዛል ተብሎ የሚገመተው የህፃናቶቹ ቁጥር እስከ ስድስት ሺህ ደርሳል የሚባለው የተረጋገጠ የተሟላ ነገር የለም እኛ ሀገር የማቴዎስ ወንዱ የኢትዮጵያ የካንሰር ማህበረሰብ መስራችና ስራ አስኪያጅ አቶ ወንዱ በቀለን ድምፅን ያስቀደም ነው ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ በአዋቂዎች ላይ ለሚከሰተው የተለያየ አይነት ካንሰር መንስኤውን ለመገመት የመቅለሉን ያህል ህጻናት ለካንሰር ሲጋለጡ ምክንያቱን ለማብራራት እንደሚያዳግት ነው የተለያዩ ጥናታዊ ጽሑፎች የሚያመለክቱት። በአሁኑ ጊዜ ለካንሰር የሚጋለጡ ልጆች ቁጥር እየጨመረ በመሄድ ላይ መሆኑ እየተሰማ ነው። የኬንያን በማሳያነት ጠቅሰን በኢትዮጵያ ያለውን ለመቃኘት እንሞክራለን። አብረን እንቆይ። ኬንያ ውስጥ በየአመቱ ቢያንስ 28 ሺህ ሰዎች ከካንሰር ጋር በተገናኙ ውስብስብ የጤና እክሎች ህይወታቸውን እንደሚያጡ የኬንያ የካንሰር ማህበረሰብ ያመለክታል። የኬንያ ባለስልጣናት እና የጤና ጉዳይ ተሟጋቾች እንደሚሉት በካንሰር ከሚጠቁት ዜጎች የህጻናቱ ቁጥር እየጨመረ መሄዱ ለምስራቅ አፍሪካዊቱ ሀገር የጤና ጥበቃ ስርዓት ከፍተኛ ጫና ፈጥሮበታል። ዲቦራ ሞዲ በሀገሪቱ ካንሰርን አስመልክቶ ህዝቡ ግንዛቤ እንዲያገኝ በመስራት ላይ የሚገኘው መንግስታዊ ያልሆነው የኬንያ ካንሰር ማህበር ዋና ዳይሬክተር ናቸው። በአሁኑ ጊዜ ካንሰር የሚያስፈልገውን ተገቢ ትኩረት ማግኘት የሚገባው የዚች ሀገር ሸክም የሆነ የጤና ችግር ሆኗል። ምክንያቱም በየዓመቱ 28 ሺህ ዜጎችን በዚህ ምክንያት እያጣን ነው። እነዚህ ደግሞ ተመዝግበው የታወቁ ናቸው። በካንሰር መያዛቸው ያልታወቀላቸውና ሳይመዘገቡ በየቤታቸው የሚሞቱ ትስ። ስለዚህ ካንሰር መሆን የሚገባው ቦታ ላይ መቀመጥ አለበት። ኬንያ ውስጥ ገዳይ በሽታ ነው። ይፋዊ ሰነዶች እንደሚያሳዩት ኬንያ ውስጥ ከልብና የደም ቧንቧ ጋር በተገናኘ በሽታ እንዲሁም በተላላፊ በሽታዎች ከሚሞተው ሰው ቀጥሎ በሶስተኛነት ካንሰር ግንባር ቀደም ቀሳፊ በሽታ ሆኗል። ለካንሰር ህመምተኞች ተገቢውን ሕክምና የሚሰጠው እዚያው የሚገኘው የቴክሳስ ካንሰር ማዕከል ከፍተኛ የካንሰር ሐኪም ዶክተር ካትሪን ናዮንጌሳ እንደሚሉት ካንሰር የሚገኝባቸው ዜጎች ቁጥር እጅግ አሳሳቢ ደረጃ ላይ ደርሷል። የካንሰር ታማሚዎች ቁጥር እየጨመረ ነው። በአሁኑ ሰዓትም ኤች አይ ቪ ከሚያስከትለው ሞት ይልቅ በካንሰር የሚሞተው ሰው ቁጥር ከፍ ብሏል። ከ40 ሚሊዮን በሚበልጥ ሕዝብ ባላት ሀገር ውስጥ በየአመቱ 40 ሺህ የሚደርስ የካንሰር ታማሚ እየተገኘ እየተገኘ ነው። ይህ ግን ተገቢውን የመገናኛ ብዙሃን ሽፋን እንዳላገኘን ገምታለን። ምክንያቱም በየጊዜው በገጠሩ አካባቢ የሚገኘውን የካንሰር ታማሚ ቁጥር የሚመዘግብ ብሔራዊ የመመዝገቢያ ስልት የለንም። በዚያ ላይ አብዛኞቹ እንደነዚህ ያሉት የካንሰር ታማሚዎችም በመተት ለዚህ ተዳርገዋል ተብሎ ስለሚታመን እንደ ካንሰር ታማሚ ጉዳያቸው አይመዘገብም። በኬንያ ዋነኛው በሆነውና ታማሚዎች ለከፍተኛ ሕክምና በሚላኩበት የኬንያታ ብሔራዊ ሆስፒታል የሚሰሩት የካንሰር ከፍተኛ ሐኪም ዶክተር ናዮንጌሳ እንደሚሉት አብዛኞቹ በምርመራ የሚደረስባቸው የካንሰር ችግሮች ታማሚዎቹ በሽታው ከጠናባቸው በኋላ ለሕክምና በመሄዳቸው ምክንያት ከሚድኑት የሚያልፉት እንዲበረክቱ ምክንያት ሆኗል። ሀገራችንን ስንመለከት በየዓመቱ አርባ ሺህ የካንሰር ታማሚዎችን በምርመራ ብናገኝም ሀያ ስምንት ሺህ የሚሆኑትን ማትረፍ አንችልም። ይህ የሆነውም ችግሩ የሚታወቀው ባለቀ ሰዓት ነው። በሌላ በኩል ካንሰር የአዋቂዎች ማለትም በእድሜ የገፉ ሰዎች በሽታ እንደሆነ ቢታሰብም ኬንያ ውስጥ የካንሰር ታማሚ ሕጻናት ቁጥር በከፍተኛ ፍጥነት እየጨመረ መሄዱም ይነገራል። ለዚህ በምክንያትነት ከሚነሱት መካከል የኗኗር ልማድ እየተቀየረ መሄድ የሚለው በዋናነት ይጠቀሳል። ዶክተር ናዮንጌሳ ሰዎች ለካንሰር የሚያጋልጡ ምክንያቶችን ጠንቅቀው ማወቅ ይኖርባቸዋል ነው የሚሉት። የኗኗር ሁኔታን ስንመለከት ምናልባት ወላጆች የምዕራቡን ዓለም ያኗኗር ስልት የቀዱ ከሆነ ማለትም ለምሳሌ ቤተሰቦች የሚያጨሱ ከሆነ ቤት ውስጥ ሊያጨሱ ይችላሉ። ይህ አደጋ ነው። የጭንቅላት እጢን ልጆች ላይ መገኘቱ የተለመደ ሆኗል። ለምሳሌ ልጆቹ ላይ ዝንጋታ ወይም በትክክል መራመድ አለመቻል ሲከሰት ማንም ቢሆን የጭንቅላት እጢ ይሆናል ብሎ አይገምትም። አሁን የሕክምና መሳሪያው ተሻሽሏል። የጭንቅላት እጢ ውስጡ መኖሩን ማየት ይቻላል። ሌላው ምክንያት ደግሞ በዘር የተወረሰ ሊሆን ይችላል። ኬንያ ውስጥ ልጆች ላይ በብዛት የሚገኘው የካንሰር አይነት የደም ካንሰር ነው። ኢትዮጵያ ውስጥም በተመሳሳይ የደም ካንሰር ታማሚ ሕጻናት ቁጥር ከፍ እንደሚል ነው ከኢትዮጵያ የማቲዎስ ወንዱ የካንሰር ማህበረሰብ መስራችና ዋና ስራ አስኪያጅ አቶ ወንዱ በቀለ የተረዳ ነው። እኛ እንግዲህ ሰማንያ ሁለት ህጻናቶችን አሁን እየረዳን ያለ ነው በእኛ ፕሮጀክት፣ በአቅም ውስንነት ያው ከአስራ አራት አመት በታች የሆኑትን ማለት ነው። ከዛ ውስጥ የደም ካንሰሩ ነው ሰላሳ ፐርሰንት ደረጃ ይደርሳል። የሚገርምሽ ነው የደም ካንሰር አስተዋጽኦ ከፍተኛ ነው። በሁለተኛ ሬትኖብላሶማም ይባላል የዚህ የአይን ካንሰር እንደማለት ነው። ከታማሚዎቹ መካከል በብዛት የሚመጡት ከክፍለ ሀገር ነው ወይስ እዚህ አዲስ አበባ ናቸው ያሉት? እኛ ከአዲስ አበባ ያመጡትን ብዙም አንቀበልም፣ ምክንያቱም ከቤታቸው ወደ ጥቁር አንበሳ ሄዶ የመታከም እድልም ስላላቸው ማለት ነው። እኛ አሁን አብዛኛው የሚመጣው ከክፍለ ሀገር ነው። ካንሰር ያው የሀብታም በሽታ ይባላል እንጂ አሁን የምናየው በጣም በጣም የተጎዱትን ነው። ኬንያዊቱ የካንሰር ከፍተኛ ሐኪም ዶክተር ናዮን ጌሳ አዋቂዎቹ የካንሰር ታማሚዎች ወደ ህክምና የሚሄዱት በሰዎች የህክምና እርዳታ መፍትሄ ለማግኘት አዳጋች የሆነ ደረጃ ላይ ሲደርሱ እንደሆነ ጠቅሰዋል። አቶ ወንዱም ተመሳሳይ ችግር ኢትዮጵያ ውስጥም እንደሚታይ ነው የጠቆሙት። ከሴቶቹ ጋር ሲነጻጸር ሴቶች ደግሞ የማጸንጫፍ ካንሰር እና የጡት ካንሰር ሙማ ናቸው። እነሱም ከክልል ነው የሚመጡት። ከሴቶቹ ላይ ከምናየው፣ ህጻናቶቹ ላይ የምናየው የመዳን እድሉ ከፍተኛ ነው። እነዚህ ሴቶቹ ከጠናባቸው ህክምናው ከተበላሸ በኋላ ከጠነከረ በኋላ መድማት ሲጀምሩ ነው የሚመጡት እና የመዳን እድላቸው በጣም አስቸጋሪ ነው። ህጻናት የካንሰር ታማሚዎች በሽታው ብዙም ሳይጠነክርባቸው ወላጆች ወደ ሐኪም ቤት ስለሚወስዷቸው ታክመው የመዳን እድላቸው ከአዋ ጥያቄዎች ጋር ሲነጻጸር የተሻለ በመሆኑ በዚህ ረገድ የሚደረገውን ጥረት ውጤታማ ለማድረግ አንድ መርሃ ግብር በቅርቡ ማቀዳቸውንም ጠቁመውናል። ምን አሰብን እኛ አሁን ከጥቁር አንበሳ ጋር አብረን ስንሰራ የህፃናት ካንሰር እንደ ጡት ካንሰር እንደ ማጸጫፍ ካንሰር መምጫው አይታወቅም እንኳን እዚህ ውጭም ሀገር ቢሆን ሪክስ ፋክተር የሚባለው ምክንያቶቹ ስለማይታወቁ የህጻናቶቹ ላይ የምንሰራው ስራ ውጤታማ የሚሆነው ቶሎ ሲታወቅ ማለት ነው። ታክመው የመዳን እድላቸው በጣም ከፍተኛ ነው። ስለዚህ አሁን ጤና ጥበቃ ሚኒስቴርን ስብሰባ እንዲጠራ አድርገን ከክልል ዩኒቨርሲቲዎች ከትልልቆቹ ከመቀሌ፣ ጎንደር፣ ጅማ፣ ሀዋሳ፣ ሀረማያ እና ትልልቅ ሆስፒታሎች እንደዚህ እንደ አዳማ እንደ ጥቁር አንበሳ፣ ቅዱስ ጳውሎስ የመሳሰሉትን ሐኪሞቹንም ባለሙያዎቹንም ሰብስበን ሁለት ሰዎችም አስበናል። አንድ ከአሜሪካ ፕሮፌሰር አዚዛ ሻሀት ትባላለች። ከደቡብ አፍሪካ እንደዚሁ ደግሞ ፕሮፌሰር ክሪስቲና ስቴፋን ትባላለች። በጣም የታወቁ ናቸው። የኢትዮጵያን ህጻናት ለመርዳት በጣም ይጥራሉ እና እነሱ ከተቻለ በግንባር ካልተቻለ በስካይፕም ቢሆን ስብሰባው ላይ ንግግር እንዲያደርጉ፣ የክልሎቹ ደግሞ በአቅማቸው ህጻናቶቹን ለማከም ጥረት እየተደረገ ነው ያለው እና ምን አጋጠማቸው? ምንስ ወደፊትስ ሊሰራ የታቀደ ነገር አለ? ምንስ በእጃቸው አለ? ምክንያቱም እነዚህ አሁን የጠራውልሽ የዩኒቨርሲቲ ሆስፒታሎች የሬዲዮ ቴራፒ መሳሪያ ሁሉ ተገዝቶላቸው አሁን በቅርብ የህንፃዎቹ ስራ እንደም እንደ ሀሮማያ አይነት አልቆ ባለሙያዎች አንዶ በአፍሪካ ሄደው እየሰለጠኑ ነው ያሉት እና የተሟላም ባይሆን የሆነ ነገር የካንሰር ሕክምና ከአሁን በኋላ ለጨረር ተብሎ አዲስ አበባ አይመጣም። ና ምን እየሰሩ ነው ህጻናትስ ላይ ተብሎ ምክክር ስብሰባውን እንግዲህ አሁን በአስራ አምስት ቀን ውስጥ ለማካሄድ ነው ያቀነው። ይህ የባለሙያዎቹ የምክክር ጉባኤም በህክምናው ረገድ ምን እየተከናወነ እንደሆነ ና ምንስ መሰራት እንደሚገባ የሚታይበት አጋጣሚ እንደሆነ ነው አቶ ወንዶ የገለጹት። እስካሁን ግን ዋናው ህክምና ለልጆቹ የሚሰጠው በአዲስ አበባው ጥቁር አንበሳ ሐኪም ቤት ነው። ሐኪም ቤቱ ባለው ውሱን አቅም ምክንያትም ለታማሚዎቹ ሁሉ የሚበቃ አልጋዎች አይኖሩም። ማቴዎስ ወንዱ የኢትዮጵያ ካንሰር ማህበረሰብ ታዲያ በተለይ ህጻናቱ ህክምናውን መከታተል እንዲችሉ ድጋፉን በመስጠት ላይ ነው። ያው ዞሮ ዞሮ አሁን ያለው ህክምናው እዚህ ጥቁር አንበሳ ነው። አሁን የተሟላ ያለው ከመላው ከትግራይም ከአማራ ክልልም ከኦሮሚያም ለህክምና አዲስ አበባ ሲመጡ ሆስፒታል ውስጥ የተሟላም አልጋም የለም። ለዚች ሀገር ሁለት የህፃናት ሀኪሞች ብቻ ናቸው ያሉት ስፔሻሊስት እንደማለት እና አንደኛ ሆስፒታሉ አልጋ እስከሚገኝ ድረስ እኛ ሀያ ሶስት አልጋ ያለው የካንሰር ማገገሚያ ያለን፣ ከዚ ውስጥ አስራ ሰባቱ አልጋ የህፃናቶቹ ነው እና ከሀገራቸው ሰማንያ ሁለት አልጋ እንጂ መቶ ስልሳ አራት ማለት ነው። ብቻቸውን አይመጡም ከቤተሰባቸው ጋር ነው። ወደዚህ ሲመጡም ሲሄዱም የትራንስፖርት ሙሉ ወጪ እንሸፍናለን። ሆስፒታሉ የማይሰጣቸውን መድኃኒት እና የላቦራቶሪ ወጪ እንሸፍናለን። አንዳንዱ መድኃኒት እስከ ሀያ አምስት ሺ ሀያ ሰባት ሺ ነው የሚያስወጣን እና በጣም ውድ ነው። እንዲያም ሆኖ ግን የበኩላቸውን ለማድረግ ጥረታቸውን ቀጥለዋል። ለነሱ ትልቁ ነገርም የህጻናቱን ሕይወት ማትረፍ ነው። በነገራችን ላይ በበለጸገው ዓለም ከአስር የካንሰር ታማሚ ህጻናት ሰባቱ በሕክምና ይድናሉ። በተቃራኒው ኬንያ ውስጥ ከአስር ታማሚ ህጻናት አንዱ ነው የመትረፍ እድል ያለው። ካንሰር በጊዜው ከተደረሰበት በሕክምና ሊረዳ ብሎም ሊድን የሚችል መሆኑን የሕክምና ባለሙያዎች ደጋግሞ ያስረዳሉ። መረጃዎችን በማካፈል የተባበሩንን አቶ ወንዱ በቀለ እናመሰግናለን። አድማጮች በየአካባቢያችሁ ለካንሰር ስለሚደረጉ ምርመራዎች ምን ያህል ግንዛቤው አለ ትላላችሁ? ብዙ የሚነገርለት በሽታ ባይሆንም ከፍተኛ ጉዳት እያደረሰ መሆኑንስ አስተውላችሁት ይሆን? ያላችሁን መረጃም ሆነ አስተያየት በአድራሻዎቻችን አጋሩን። በፌስቡክም ሆነ በዋትሳፕ ገጻችንም ላይ ተነጋገሩበት። የዕለቱን በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።